የዓለም የንግድ ማዕከሏ የዩናይትድ ስቴትስዋ ግዙፍ ከተማ ኒውዮርክ ቀስ በቀስ እየተከፈተች ነው። በሰሞኑ የተቃውሞ ሰልፎችና ሁከቶች ምክንያት ተጥሎባት የነበረው የሰዓት እላፊ ገደብ ከተነሳ በኋላ እያንሰራራች ባለችው ኒውዮርክም ሆነ በሌሎች አካባቢዎች የአደባባይ እንቅስቃሴዎች ውስጥ የተሳተፉ ሁሉ እንዲመረመሩ የኒውዮርክ ከተማ ከንቲባና የሌሎች አካባቢዎችም አገረ ገዢዎች እያሳሰቡ ናቸው። ሰሎሞን አባተ ዝርዝሩን ይዟል። ኒውዮርክ ሀገር ብትሆን ኖሮ ከነአካባቢዋ ከሁለት ትሪሊዮን ዶላር በላይ በሚውለው አጠቃላይ የውስጥ ምርቷና በየዕለቱ በምታንቀሳቅሰው ነዋይ በዓለም አስራ ሶስተኛዋ ግዙፍ ምጣኔ ሀብት ትሆን ነበር። ከ8 ሚሊዮን በላይ ከሆኑ የውስጥ ነዋሪዎቿና ከሚነገሩባት ከ8 መቶ በላይ የዓለም ቋንቋዎች በታላቅነቷ ኒውዮርክ ጎን የሚቆም ሌላ ማንም ከተማ ቢያንስ በዩናይትድ ስቴትስ የለም። የዘመኑ ወረርሽኝ ዓለምን ያዳረሰ ጊዜም እያገኛት ያለው ጉዳት የዚያኑ ያህል ሆነ። ወደ 22ሺህ የሚጠጋ ቁጥር ያለውን ሰዋን በአራት ወር ጊዜ ውስጥ በኮቪድ-19 ምክንያት አታለች። ከሁለት መቶ ስምንት ሺህ በላይ ሰው ለአዲሱ ኮሮና ቫይረስ ተጋልጦባታል። የሰውን ሕይወት ለማትረፍ ሲባል ንግድና ወረቷን ወደ ጎን አደረገችና ያቺ የማትተኛ ሕይወታምና የወከባ ከተማ ትዘጋ ዘንድ ግድ ሆነ። በዚያም ምክንያት ያሰቡት እንደ ተሳካላቸው ባለስልጣናቱም ጥናቶችም እየተናገሩ ነው። የቫይረሱ መዛመትም በየዕለቱ ይመዘገብ የነበረው የሚረግፍ ሕይወት ቁጥርም ዛሬ ረገብ የማለት አዝማሚያ ይዟል። በመሆኑም ኒውዮርክ እንደገና ልትከፈት ነው። ዛሬ ብቻ ወደ ግማሽ ሚሊየን የሚጠጋ ቁጥር ያለው ሰው ወደ ስራው ይመለሳል ተብሎ ሲወራ ውሏል። ይህ የከተማይቱ መከፈት የመጀመሪያው ምዕራፍ መጀመሪያ ነው። ሶስት ወራት ለሚሆን ጊዜ ከምድር ለምድር ባቡር ርቀው የቆዩ ነዋሪዎቿም ዛሬ ታሪካዊውን የህዝብ ማመላለሻቸውን መልሰው እያዩት ነው። የግንባታ የፋብሪካ፣ የጅምላ ማከፋፈያዎች ሰራተኞችና አንዳንድ ቸርቻሪዎችም ዛሬ ወደ የስራ ገበታቸው ብቅ ብቅ ብለዋል። ከትላልቆቹ የኒውዮርክ ሱቆች አንዳች ሸቀጥ መግዛት የሚፈልግ ቢኖር በእርግጥ እንደ ወትሮው ወደ ውስጥ ገብቶ አይፍሰስበት እንጂ በየማዕዘናቱ ካሉ የውጭ በሮች ወይም መስኮቶቻቸው እያነሳ መሄድ ይችላል። ምግብ ቤቶቹና መዝናኛዎቹ ግን ምናልባት እስከ ወሩ መጨረሻ ለቀሪ ሶስት ሳምንታት ያህል አይከፈቱም። ይህ በእንዲህ እንዳለ ግን ከጥቁሩ ጆርጅ ፍሎይድ ሞት ጋር ተያይዞ በተነሱ የተቃውሞ ሰልፎች ላይ የነበሩ ሁሉ እንዲመረመሩ የከተማይቱ ከንቲባን ቢል ደብላሲዮን ጨምሮ ሌሎችም ሀገረ ገዢዎችና ባለስልጣናት ውትወታ ጀምረዋል። ኒውዮርክ ውስጥ አስራ አምስት ተጨማሪ የምርመራ ጣቢያዎች መከፈታቸውን ከንቲባው አስታውቀው፣ አትዘናጉ ዛሬውኑ ተመርመሩ ብለዋል።